በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መታሰቢያ መስፍን ያለፈው አንድ ዓመት ውስጥ የተፈጠረው የኮቪድ-19 ወረርሽኝ በሕክምና ባለሙያዎች ላይ ከዚህ ቀደም አጋጥሟቸው በማያውቅ መልኩ ከባድ የሆነ የአካልና የስነ ልቦና ጫና እንደፈጠረባቸው ያስረዳሉ። ስለ በሽታው የነበረው መረጃ ያው ይ ትክ ለነበረ ስለ በሽታው የሚታወቁ ትንሽ በተወሰኑ ባለሙያዎች ላይ የተጋነነ ስርዓት ነበረ። ስለዚህ ያ የተጋነነ ፍርሃት ምን ያመጣል? የግል የበሽታ መከላከያ ቁሳቁስ አላግባብ አብዝቶ መጠቀም እንደሱ አይነት ነገሮች እናያለን። አንዳንዴ ቀላል ነገሮች እንደዚህ እንደዚህ ስራዎች ይሰሩ ምናምን ስንል የባህሪ ለውጦች በቀላሉ በተወሰኑ ባለሙያዎች ላይ ቢሆን የሚታየው ድሮ ከነበራቸው በስራ ከነበራቸው ባህሪ ትንሽ ለየት ያሉ ነገሮች እናያለን። በጣም ደግሞ እየተራዘመ ከዛ ከስድስት ወር እንደዚህ

ማድረግ፣ ነው ጥረት እያደረግነው የነበረው። ዶክተር ትዕግስት ተስፋዬ በአዲስ አበባ ኮቪድ አስራ ዘጠኝ ፊልድ ሆስፒታል ውስጥ የድንገተኛ ና የጽኑ ህሙማን ክፍል የክሊኒካል አገልግሎት ዳይሬክተር ናቸው። ኮቪድ አስራ ዘጠኝ ከገባበት ጊዜ ጀምሮ በሐኪሞች ና በተለይም በነርሶች ላይ እጅግ ከፍተኛ የሆነ የስራ መደራረብ ና ድካም ያስከተለ መሆኑን ጠቅሰው ሁኔታውን ያባሰው ደግሞ ህሙማን ተነጥለው በሚቆዩባቸው ጊዜያት እነሱን የሚያግዝ አስታማሚ አለመኖሩ ነው ይላሉ። በፊት የምናያቸው ኬዞች ብዙም ሲቪር ኬዞች አልነበሩ ጽኑ ህሙማን ውስጥ የሚፈልጉ ኬዞች አልነበሩ አብዛኞቹ በሲምፕል አይሶሌሽን እና ትሪትመንት ብቻ በቃ አይሶሌት መደረግም ብቻ በይፎ መቆየቱ ብቻ ነበር የሚፈልጉት አሁን ግን የምናየው ነገር ከሱ ኮምፕሊትሪ ተቃራኒ ነው ምንድን ነው አብዛኞቹ የሚፈልጉት ኦክሲጅን ሪኳየርመንት አላቸው ኦክሲጅን ይፈልጋሉ ከኦክሲጅን ሪኳየርመንት ተጨማሪ ደግሞ የመተንፈሻ ማሽንን የሚፈልጉት ታካሚዎች በእጅጉ እየጨመረ ነው። የአገሪቷ ካፓሲቲ ደግሞ ወይም የአገሪቷ አቅም ደግሞ በጣም በጣም ማለት ውስን ነው። በዚህ አቅም ማለት ነው። እሱ ብቻ ሳይሆን ጽኑ ህሙማን ውስጥ ያሉት ታካሚዎች ራሱ ቁጥር በጨመረ ቁጥር፣ የጽኑ ህሙማን ያለንም ስፔሻሊስቶች ቁጥር ደግሞ በጣም ውስን ነው። እሱ ራሱ እንደምናውቀው ኦቨርታይም ወይም የስራ ጫናው እነሱ ላይም እየጨመረ ነው። ውስን ሰው ስለሆነ ያለን እነሱ ተከታታይ ያለምንም ረፍት እንዲሰሩ እያስገደድናቸው ነው። ስፔሻሊ ደግሞ ነርሶችም ትምህርት ቤት ብቻ ሳይሆን ይሄ ነገር የነርሲንግ ኬራችንም ላይ ታላቅ ጫና ነው ያደረገው። ምክንያቱም ጽኑ ህሙማን ሲገቡ ምንድን ነው የሚደረጉት? አብዛኞቹ አንድ ለአንድ ነው፣ አንድ ነርስ ለአንድ ታካሚ የምናደረገው ስታንዳርዱም እንደዛ ስለሚያደረግ ማለት ነው። እራሳቸውን አያውቁም አብዛኞቹ። ለዚህ እራሳቸውን የማያውቁ ከሆነ ደግሞ የሚያገላብጣቸው ያስፈልጋል፣ በየሁለት ሰዓቱ ምግብ መመገብ አለ፣ መድኃኒት መስጠት አለ። በጣም ማለት ጫናው በየጊዜው ስፔሻሊ እንደው ነርሶቻችን ላይ በጣም በጣም በጣም እየበዛ ነው ይመጣል። ዶክተር ትግስት አክለውም አንድ የህክምና ባለሙያ በአንድ ዙር ሀያ አራት ሰዓት እንደሚሰራና በተለይም በጽኑ ህሙማን ክፍል ውስጥ ያለው ሙሉ ለሙሉ አካልን መሸፈን የሚጠይቀው የሀኪሞች ልብስ በራሱ ሁኔታውን አድካሚ ከሚያደርጉት ነገሮች ውስጥ አንዱ መሆኑንም ይገልጻሉ። አንድ ሺፍት ነው የሚጠበቀው አንድ ሐኪም ወይ አንድ ነርስ በፊልድ ሆስፒታል ውስጥ የሚሰራው ለስድስት ሰአት ነው። በየስድስት ሰአቱ መቀየር አለበት። ምክንያቱም የአይሲዩን ልብስ ሙሉ ሰውነትን ሸፍን ሀዝማሶት የምንለዋለን እሱ ልብስ ውስጥ መቀመ ተቀምጠሽ ማክሲመም ልትቆይ የምችል ከስድስት እስከ ስምንት ሰአት ነው። ስምንት ሰአት ብዙ ጊዜ በቃ ማለት የሚቻል አይደለም። ስለዚህ በየስድስት ሰአቱ ነው አሁን ስታፎን እየቀየርን ያለ ነው። ወይም እኔም ደግሞ የምሰራው በየስድስት ሰአቱ ግን ይሄን ስልሽ ደግሞ በሱ ከስድስት ሰአት በኋላ ወጥተን እናርፋለን ሳይሆን፣ በተፈለግሽበት ሰአት ደግሞ ተመልሰሽ ትገናለሽ ስለዚህ في اي سي የትኛውም ነገር ችግር ካለ በተጠራሽ በሰዓት የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መታሰቢያ መስፍን በሽታው እንደገባ ሰሞን በህክምና ባለሙያዎቹ ላይ ስለ በሽታው ካለመረዳትና ለቤተሰቦቻቸውም እንዳይ የነበራቸውን ከፍተኛ ፍርሃት አስታውሰው ለስምንት ወራት ያህል የሕክምና ባለሙያዎቹ ከቤተሰቦቻቸውና ከግላዊ ህይወታቸው በመራቅ በካምፕ እንደቆዩና ያም የራሱ ጫና እንደነበረው ይገልጻሉ። ጌዙ እንደገባ ስምንት ወር አካባቢ ባለሙያዎች ከቤተሰባቸው ተለይተው ካምፕ ውስጥ ገብተው ነበር የሚኖሩት። ወደ መስከረም አካባቢ ነው ከካምፕ የወጡት። በዛ ጊዜ አሁን የነበረው ችግር ምንድን ነው? አንደኛው ከቤተሰቦቻቸው ተለይተው በጣም ለረዥም ጊዜ ነው የቆዩት። አንዳንድ አስፈላጊ የሆኑ ነገሮች ካምፕ ውስጥ ቢሟሉም ግን ያን ያህል ቤትን የሚተካ አልነበረም። ከዛ ጋ ተያይዘ ስሩት ነበሩ ስለኮሮና ቫይረስ እያሰቡ ስለዛና ስለበሽተኞች እየተጠነቀቁ ስለቆዩ አንዳንድ የስነ ልቦና ጫናዎች ነበሩ። እነዚህን ችግሮች ለማቃለልም ሆስፒታሉ የቤተሰብና የማህበረሰብ ድጋፍ ቡድን በማቋቋም ባለሙያዎቹ የስነ ልቦና ድጋፍ እንዲያገኙ በማድረግና በተጨማሪም ሙያተኞቹ ያለባቸውን አካላዊ መዳከም ለመቀነስም የሰአት ማሻሻያዎችን በማድረግ እየሰሩ መሆኑን ያስረዳሉ። እንግዲህ እነሱን ለማቃለል አንደኛ እኛ አንድ ሆስፒታል እንድነበር ብናረገው በሆስፒታላችን ሳይካትሪስት አለ፣ እና ሳይካትሪስታችን የምትመራው ቲም አለ። የፋሚሊ ሶሻል ኤንድ ስታፍ ሰፖርት የሚባል ቲም አለ። የቤተሰብና የማህበረሰብ ድጋፍ ድጋፋ ለባለሙያዎቹ ማለት ነው። እሱ የሚያደርግ ቡድን ነበረም። ቡድኑ ምንድን ነው የሚያረገው? ባለሙያዎቹ በስልክ ማነጋገር ሲፈልጉ በስልክ ያናግሩና አንዳንድ የስነ ልቦና ምክር ይሰጣቸዋል። ያለው ደግሞ ፕሮግራሞች እያዘጋጁ ትሬኒንጎችም እየተዘጋጁ እንደዚህ ያለውን ጭንቀት ለማጋራት ወይም ደግሞ እነሱ ላይ ትንሽ ለማቅለል ሙከራ ተደርገው ነበር። ሌላው እናደርግ የነበረው ምንድን ነው የባለሙያዎቹን የሚሰሩበትን ሰዓት የተለያዩ ሽፍቶች በመጠቀም ከበሽተኞቹ የሚቆዩትን ጊዜ የበሽተኞቹን አገልግሎት ማግኘት ያለባቸውን ሕክምና ሳያጓድል ገቡበትን መርሃ ግብሮች እና ክፍለ ጊዜዎች አጭር አጭር በማድረግ ከልብሱም ጋር እዛም ሲቆዩ ከሚሰማቸው ስሜት ጋር እንዲሁም ደግሞ ከየቦታ ቦታ በማቀየር መደበኛ በሆነ ሁኔታ እያዛዛር ነበረ የምንጠቀመው። እንደዚህ በማድረግ ነገሮቹን ለማቅለል ተሞክሯል። ያው በሽታው ሲመጣ ከነበረ ፍራት አንጻር ዓለም አቀፉ የነርሶች ምክር ቤት ከመስከረም ወዲህ የኮቪድ አስራ ዘጠኝ ህሙማንን በማገዝ ላይ የሚገኙ የህክምና ባለሙያዎች የስነ ልቦና ጭንቀት መጨመሩን ያስታወቀ ሲሆን በአጠቃላይ በዓለም ዙሪያ ያሉ የጤና ባለሙያዎችን ለማስቱራማ ወይም ለወል የስነ ልቦና ጭንቀት መዳረጋቸውን ገልጿል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።